በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ጥምቀቱ በሰላም በዜና አደረሳችሁ አደረሰን። እግዚአብሔር ቸር አምላክ ነውና በዚህ ሰዓት የእሱን ቃል እንድንሰማ የእሱን ቃል እንድናድግ ይህንን ሰዓት ይህንን ጊዜ ስለሰጠን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። የዛሬው ቀን የእግዚአብሔርን ድምፅ የምንሰማበት ቀን ነው። ሰማያት ተከፍተው የምወደው ልጄ እርሱ ነው እና እርሱን ስሙት ብሎ እግዚአብሔር አብ ስለ ልጁ የተናገረበት ቀን ስለሆነ የእግዚአብሔርን ድምፅ የምንሰማበት ጊዜ ነው። ከዚህም በላይ ደግሞ ያለንበት ሁኔታ የእግዚአብሔርን ድምፅ ለመስማት ከምንም በላይ እየናፈቅን ያለንበት ጊዜ ነው። ፍጥረት ሁሉ የተጨነቀበት ጊዜ ነው። ዓለም ሁሉ መድረሻ ያጣበት ጊዜ ነው። ምናልባት ያለነው እውነትን በምንነጋገርበት ቦታ ስለሆነ ያለነው ብዙዎቻችን ወደዚህ የመጣ ነው። እንደኔ ሆናችሁ ከሆነ አናውቅም። ልባችን ከብሎ ነው የመጣ ነው። በየዜና ማሰራጫው የምናየው የሰው ልጅ በየስፍራው በየቦታው እያገኘው ያለውን መከራ ስናይ እግዚአብሔር ለዚህች ዓለም ያለው አላማ ምንድን ነው? የህይወትስ ትርጉሙ ምንድን ነው? እያልን ያለንበት ጊዜ ነው በሀገራችን በኢትዮጵያ ከሚራገው ሕፃን በሶማሊያ ከምትደበደበ በጥይት ከምትወድቀው እናት፣ በሄይቲ ከነህይወታቸው ተቀብረው አውጪ ካጡት ሰዎች፣ በኢራን መብታቸውን ተነስተው፣ በጋዛ ወገኖቻቸው የሚደበደቡትን ስናይ እግዚአብሔርን ድምፅ የምንሰማበት ጊዜ ቢኖር እዚህ የበለጠ ጊዜ የለም። እዚህ የበለጠ ሰዓት የለም። እዚህም ነው የዛሬው ትምህርታችን ሬስ አሳርፋችሁ አለው የሚል በሁለተኛ የዓለም ጦርነት ጊዜ የእንግሊዙ ንጉሥ ጆርጅ ስድስተኛው እጅግ ከሆኑ ሰዎች ጋር በብርሃን ከምትጓዝ አምላኬ ከእግዚአብሔር ጋር በጨለማ ብሄድ ይሻለኛል ማለት፣ ሀገራቸው በጀርመን ልትወረር አፋፍ ላይ በነበረችበት ጊዜ በዛሬው ዕለት በዚህ ሳምንት በዙሪያችን የሚከናወነውን ነገር ምክንያቱንና ትርጉሙን ባታንበት ሰዓት እንኳን ረፍት የሚሆነን አምላክ ስላለን ስሙ ይክበር ይመስገን። ከጥያቄያችን በላይ ከመልሳችንም በላይ ከጥርጣሪያችንም በላይ ከልብ ስብራታችንም በላይ ከፍርሃታችንና ከጭንቀታችን በላይ የሆነ ከሁኔታዎች በላይ የሆነ አምላክ ስላለን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ይህንን ጌታ እስቲ በእልልታና በጭብጨባና የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30 አነባለሁ። የዛሬው ትርታችን ርዕስ የተመሰረተው በዚህ ጥቅስ ላይ ነው። እናንተ ደጣሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ። እኔም ተማሩ። እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል የተናገረበትን ዘመን ልትመለከቱ በሚገርም ሁኔታ አሁን ካለንበት ሁኔታ ጋር የተያያዘ ነው። ፍጥረት የተጨነቀበት ጊዜ ነበር። ፓክስ ሮማና የሮም ሰላም የተናጋበት ዘመን ነበር። ሰዎች እንደ ዕጣ የሚቆጠሩበት፣ ለሰዎች ራእይ የሌላቸው፣ ህዝቡን ወዴት እንዴት እንደሚመሩ ያጣተበት፣ በሮም ያሉት አብዛኛዎቹ ባለጸጋዎች ዳቦ መዝናኛ እያሉ ብቻ የሚጮሁበት ነገር ግን አብዛኛዎቹ ህዝቦች የዕለት ስራ የዕለት ቁርስ እንኳናቸው የሚሰቃዩበት ጊዜ ነበር። በዚያን ወቅት እስራኤል ክህነት መንግስት ተወስሮባት፣ ትንቢት ተለቆባት፣ የተጨነቀችበት ጊዜ ነበር። በዚያን የሰዎች ድካም መካከል፣ በዚያን የሰዎች ጭንቀት መካከል የኔና የእናንተ ጌታ ይሄና የናንተ አዳኝ እናንት ደካሞች ወደ እኔ ኑ፣ እኔም አሳርፋችኋለሁ። ዛሬ አምላካችን ይህንን ሊል የታመነ አምላክ ስለሆነ ከዘላለም እስከ ዘላለም ስሙ ይበር ይመስገን። የዕብራውያን ጸሐፊ ምን ይለናል? ኢየሱስ ክርስቶስ ትናንትናም ዛሬ ለዘላለም ያወረው የትላንቱ ጌታ እና አዳኝ የዛሬው ጌታ እና አዳኝ የዛሬው የምናመልከው የምናከብረው ጌታ እና አዳኝ ነገንም በእጁ የያዘ ጌታ እና አዳኝ በነገም ላይ አምላክ የሆነ ነው። በነገም ላይ አዳኝ የሆነ ነው። በነገም ላይ ቤዛ የሆነ አምላክ ነው። የተወደዳችሁ ምዕመናን፣ ምናልባት አሁን ያለውን አሁን እየሆነ ያለውን ነገር ስናይ አይምሮዎችን ላይ ብዙ ነገር ሊመጣ ይችላል። ልጆች ስላሉ በሄቲ ልጆች በየቦታ ወደሞ ሳይ ነገር ልጆች የምንድን ያላቸው ጣፈታ ማለት አይቀርም። በግላችን በሕይወታችን በስራ ገበታችን ያለብን ዋስትና ማጣት ወይም በጤናችሁ ያለባችሁ ነገር የተለያዩ የሚሰማችሁ ነገር ብዙ ነገር ሊያመጣባችሁ ይችላል። ዛሬ ግን የእግዚአብሔርን ድምፅ የምትሰሙበት ቀን እግዚአብሔር እንዲህ የሚላችሁ ይህን ነው። የኔና የናንተ አምላክ የሚለን ይሄ ነው። እኔ አሳርፋችኋል። ስሙ ይበር ይመስል እኔ አሳርፋችኋል፣ አሳርፋቸዋለሁ። ምናልባት አንዳንዶቻችን ይዘነው የመጣ ነው እንቆቅልሽ፣ ይዘነው የመጣ ነው ሚስጥር። ማንም የማያውቅልን ሊሆን ይችላል። ማንም የማይረዳልን ሊሆን ይችላል። የቅርብ ወዳጃችን ብለነው እንኳን የምናስበው ሰው የማይረዳን ነገር ሊሆን ይችላል። ሰዎች የሚያዩት ፈገግታችንን ሊሆን ይችላል። ሰዎች የሚያዩት የምንናገረው ካን ሊሆን ይችላል። አንዳንዶቻችን ምናልባትም ከደረሰብንና ከምናረፍበት መከራ የተነሳ እግዚአብሔር ያውቀው የሆነ ወይም ብለን ልናስብ እንችላለን። በእኛ አልተጀመረም ይሄ ጥያቄ። በእኛ አልተጀመረም ይሄ ጥያቄ። እግዚአብሔር ይመለከተኝ ይሆን? እግዚአብሔር ችግሬን ያዩን? እግዚአብሔር ኤቲን የሚመለከት ይሆን? እግዚአብሔር ኢትዮጵያን የሚመለከት ይሆን? እግዚአብሔር ሶማሊያ የሚመለከት ይሆን? እግዚአብሔር አፍጋኒስታን የሚመለከት ይሆን ብለን ጠይቅ ይችላል። እግዚአብሔር አሁን የኔን ጓዳ፣ የኔን ቋጠሮ፣ የኔን እንቆቅልሽ የሚመለከት ይሆን? አንድ ቃል እንግራችሁ። በኢሳይያስ ምዕራፍ 40 ቁጥር 28 ላይ እንዲህ ይለናል። ከቁጥር 27 ጀምሮ ስትመለከቱት፣ ያዕቆብ ሆይ፣ እስራኤልም ሆይ፣ መንገዴ ከእግዚአብሔር ተሰውራለች ልጅ፣ ፍርዴን ከአምላኬ አልፋለች አልፋል ልጅ፣ ለምን ትላለን? ለምንስ እንዲህ ትናገራለን? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም አይታክትም። ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዙቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። እግዚአብሔርን በመተማመን የሚጠባበቁ እንዲሁም ግንዛችን ምንድን ነው? የሚለው እግዚአብሔርን በተስፋ እግዚአብሔርን ሕይወቴን ይለውጠዋል፣ ኑሮዬን ያስተካክለዋል በማለት በተስፋ የሚጠባበቁ አይደክሙ አይደክሙ እግዚአብሔር ቃል የሚነግር ነገር ቢኖር ነው አሁንም እንኳን ፍጥረት ሁሉ ግራ በተዳፈበት ሰዓት የእኔና የእናንተ አምላክ የሚነ ነገር ቢኖር እኔን ጠብቁ ነው። ለባሉም ነው ባሉም የእግዚአብሔርን አላማና የእግዚአብሔርን ምክንያት በተመለከተ ጊዜ ያለው ነገር ቢኖር በመጠበቂያዬ ላይ እቆማለሁ፣ በማማዬ ላይ እቆማለሁ ነበረ ቢገለኝም እንኳን እርሱን፣ ምን እላለሁ? እጠብቃለሁ። ማንን? እግዚአብሔርን፣ እግዚአብሔርን በተስፋ እንድንጠባበቅ። የአብርሃም ትልቅነት ይህን ነበር፣ ተስፋ በሌለበት ሰዓት እንኳን ተስፋን ይዞ ጠበቀ እግዚአብሔር። ተስፋ በሌለበት ሰዓት አስተውሉ፣ ህይወት በሌለበት ሰዓት፣ መልስ የሌለበት ኑሮ በሚመስለን ሰዓት ነገሮች ሁሉ ከራሳችን ቁጥጥር የወጡ በሚመስልበት ሰዓት ላይ እግዚአብሔርን ልንጠባበቅ ያስፈልጋል። ያን ስናደርግ ነው ዛሬ የተነሳንበትን የሰላምና የደስታ የእረፍትን ህይወት የምናገኘው። ጌታ ይህንን የእረፍት ህይወት ይህንን የእረፍት ነገር እንዴት እንደምናገኝ ይነግረናል። በጣም አስደናቂ ምንባብ። የሚገርማችሁ ነገር ሁለት ሸክሞችን እናገኛለን እዚህ ቦታ ላይ ሁለት ሸክሞችን ታገኛላችሁ። እናንት ደካሞ ሸክማችሁ የከበደ ወደ እኔ ኑ፣ እኔ ማሳርፋችኋለሁ አለው። ሁለት ሸክሞች እናገኛለን። የመጀመሪያው ሸክም የምንጠራው ሸክም ነው። እናንተ ደካሞ ሸክማችሁ የከበደ ወደ እኔ ኑ ነው ያሳርፍላችሁ ማለት ማለት ነው። ሸክማችሁን ምን አደርገዋለሁ ነው አነሳላችሁ አለው። እና ያንን ሸክም ሳነሳላችሁ እንትሆናላችሁ ነው መልሱ ነው። ይሄ እየተታጠላችሁ ነው። ምን ትሆናላች ነው? ታርፋላችሁ። ስለዚህ የመጀመሪያው ነገር ሸክምን በመጣል የሚሆን እረፍት አለ። የሚጣል ሸክም አለ። ሁለተኛው የሚጠማችሁ ነገር፣ ያንን ሸክም ትለን ሌላ የምንሸክመው ሸክም አለ። ያንን ሸክም ትለን ሌላ የምንሸክመው ሸክማ አለ። ያ ሸክም የሚከብድ ሸክም ሳይሆን እረፍትን የሚሸጥ የሚሰጥ ሸክም ነው። እግዚአብሔር ይመር ይመስገን። ያ ሸክም እረፍትን የሚሰጥ ሸክም እያስተዋላችሁ ነው። ሁለት ሸክም አለ። ስንት እረፍት አለ? ሁለት እረፍት አለ። አንደኛው እረፍት በምን የሚገኝ ነው? ሸክምን በመጣል የሚገኝ እረፍት ነው። ሁለተኛው እረፍት በምን የሚገኝ ነው? ሸክምን በመሸከም የሚገኝ እረፍት ነው። ጌታ እነዚህ ሁለት እረፍቶች ሰጣችኋለሁ። እነዚህም ሁለት ሸክሞች በምን አይነት መንገድ እንደምትጠቀሙበት አሳያችኋለሁ። ስለዚህ ዛሬ ሸክም ይዛችሁ የመጣችሁ ካላችሁ እግዚአብሔር አምላካችን ሸክማችንን ያንከባልልና፣ አሜን ትላላችሁ። ክብርና ምስጋና አምላካችን ያሔ ነገር ነገር ግን ሸክማችሁን ጥላችሁ ደግሞ ለቤታችሁ ለኑሯችሁ ለሕይወታችሁ ሸክም እረፍትን የሚሰጥ ሌላ ሸክም ይዛችሁ ትሄዳላችሁ። ሸክማችሁ እንጥላችሁ ሌላ ሸክም ይዛችሁ ትሄዳላችሁ። ምንድ ነው የምንጥለው ሸክም ምንድ ነው? ጌታ ያለ ነገር እናንት ደካሞች ሸክማችሁ የከበደ ሁሉ። ምንድ ነው የከበደ ሸክም? በዛን ዘመንስ የነበረው የከበደው ሸክም ምንድ ነው? የመጀመሪያው የኃጢአት ሸክም ነው። ያደከመ ፍጥረትን በሙሉ ያደከመው የኃጢአት ሸክም ነው። ኃጢአት ሸክም ነው። በእርግጥም የሚገርማችሁ ነገር ብዙዎቻችን ለኃጢአት ስለ ኃጢአት ብዙ አናስብም። አንዳንዶቻችን ኃጢአት ብቸኛ ሚናው ብቸኛ ነገሩ ከመንግስተ ሰማያት የሚከለክለን አድርገን ስለሆነ የምናስበው፣ ብዙ የሚያሳስበን ምናልባት ብሞት እንዴት ሆናሉ ብለን ነው የምናስበው። ከሞት በኋላ ኃጢአት ስለሚያደርግብን ነገር ነው የምናስበው። ዛሬ በህይወታችን ዛሬ በኑሯችን ኃጢአት የሚያደርገውን ነገር ቦታ ሰጥተን አናስበው።

ነገር ግን ኃጢያት የብዙዎቻችን የሆነ ሰላም እየነሳ የብዙዎቻችንን ኑሮ እረፍት እየነሳ ለምን? ምክንያቱም ኃጢያት ሸክም፣ ኃጢያት ሸክም ክርስቶስ የሚለኝ ነው። ደካሞች ሸክማቸው ቅዱስ ጳውሎስ በሮሜ ምዕራፍ 7 ቁጥር 14 እስከ 17 ላይ እንዲህ ይላል፦ እኔ ግን ከኃጢያት በታች ልሆን የተሸጥኩ የስጋ ነኝ። ኃጢያት የሚያደርገው እኔ ግን ከኃጢአት በታች ልሆን የተሸጥ የሥጋ ነኝ። የማደርገውን አላውቅምና የምጠላውን ያንን አደርጋለሁና፣ ዳሩ ግን የምወደውን እሱን አላደርገውም። የማወደውን ግን የማደርግ ከሆን ሕግ መልካም እንደሆነ መሰክራለሁ። እነዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያደርግ ኃጢአት ነው እንጂ እና እንደዚህና ዝቅ ብሎ ምን ይላል? ከዚህ ለኃጢአት ከተሰጠ ስጋ ከዚህ ከሟች ስጋ ማን ያድነኛል? ኃጢአት ሸክም ነው። በመዝሙረ ዳዊት 37 ቁጥር 4 ላይ ምሚላት ኃጢአቴ በራሴ ላይ ከፍ ከፍ ብሏልና እንደ ከባድ ሸክም በላይ በማየ ከብደዋልና ምን ነው ያደርገዋል? ኃጢአት በእግዚአብሔር ላይ ማመስ ማመስ፣ ኃጢአት አቅጣጫ መሳት ነው። ስለዚህ በውስጣችን ወቀሳን ይፈጥራል፣ በውስጣችን ሰሰትን ይፈጥራል። ያደረግነው ነገር ትክክል እንዳልሆነ አንድ ህሊናችን ይነግረናል። ሁለተኛ ያው እግዚአብሔር መንፈስ ቅዱስ ይነግረናል። እግዚአብሔር መንፈስ ቅዱስ ስሙ ይኮይ ይመስል ይወቅሰናል እንጂ አይፈርድብንም። ታውቃላችሁ ይህን አለ ወዳችሁም ጊዜ ወቃሽ ነው እንጂ ፈራጅ አይደለም። ይወቅሰናል ስላደረግነው ነገር። ስለዚህ በኃጢአት ዓለም ውስጥ እስካለን ድረስ ያለ ነው ወቀሳ ነው። ነገር ግን ወቃሽ ብቻ አለንም ያለን ከሳሽ ደግሞ አለ። يا الله سبحانه وتعالى يمد يا من من, من ما

ንስሐ ያልተገባበት ድርጊት ንስሐ ያልተገባበት ህይወት በወቀሳና በአፍረት ህይወት ውስጥ እንድንኖር ነው። ብዙዎች ያንን ሸክም ይዘው ነው የሚመላለሱ። በዛ ምክንያት ነው አንዳንድ ጊዜ የማያስቆጣ ነገር በቤታችን ውስጥ የሚያስቆጣ፣ የማያናድን ነገር በቤታችን ውስጥ የሚያናድደን። በዚያ ምክንያት ነው በቤታችን ውስጥ ቀላሉ ነገር ሰላም የሚነሳ፣ መደማመጥ የሚያቅተን የሰላሳ የአርባ ዓመት ባልንጀርነት በአንዲት ጀንበር በአንዲት የቃላት እላፊ መናን ይቀርበው። በዛ ምክንያት ነው መደማመጥ የሚጠፋን። በውስጣችን የተሸከምነው ብዙ ሸክም አለ። ኢትዮጵያውያን ብዙ ሸክም አለ። የታንዲላችኋል እናንት ደክማ ደካሞች፣ ሸክማችን የከበደ ወደ እኔ ኑ፣ እኔም አሳርፋችሁ በዚህ ሸክም ያቀልልን ከሀጢያት ሸክም ያቀልልን። አምላካችን ፈጣሪ ነው ስሙ ይባረክ ይመስገን። ዕብራውያን ምዕራፍ 12 ቁጥር 1 እስከ 2 እንግዲህ እነዚህን የሚያምኑ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበልን ሀጢያት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንኑር። አስተውሉት። ምንድን ነው የሚለን? እኛ ደግሞ ሸክምን ሁሉ አስወግደን። ሯጮች አይታችሁ ከሆነ ቀሊል የሆነ ልብስ ነው የሚለብሱት። በጣም ስስ የሆነ ልብስ ነው የሚለብሱት። የሚያደርጉትም ጫማ በጣም የሳሳ ቀላል የሆነ ጫማ ነው የሚያደርጉት። ምቾት የሚሰጥ ጫማ ለመሮጥ እንዲያ ቢሮት ብቻ ነው የተወደዳችሁ፣ ይመና የምንሮጠው ወደ ማናውቀው ሀገር አይደለም። እግዚአብሔር ወደ አዘጋጀልን አለ ነው ስሙ ይመስገን። ጌታ ያለው ይሄን ነው፣ እሄዳለሁ ስፍራ አዘጋጅላችኋለሁ። ነገር ግን የማናውቅ አይደለንም፣ እናውቀዋለን። እኛ ሀገራችን ቤት ነው ሰማይ። እዚህ ስራ ፈጥገን አይደለም፣ እዚህ እንሮጣለን። ቅዱስ ጳውሎስ እንደተናገረው በቃራችን ላይ ማጻፍ ብቻ አይደለም፣ ልንኖረው ነው የተሰጠን። መልካሙን ሩጫ ምን እያሉ ሩጫ ያንን ሩጫ ግን እንድንሮጥ ቀሊል መሆን አለብን፣ ሲምፕል መሆን አለብን። ላያችን ላይ ያለውን የተሸከምነውን የኃጢአት ሸክም ማራገፍ አለብን። አምላካችን የሚለን ይህንን ነው፣ ስጡኝ ልቀበላችሁ። አትታገሉበት፣ አትታገሉበት። ምክንያት አትስጡበት። ግድ የላችሁ። ወጣትነታችሁን ያሳምረዋል ጌታችሁን አይጎዳውም። እቅዳችሁን አይጎዳውም። የነገውን ጨዋታችሁን አይጎዳውም ነው የሚል ራውያንን ላይ የምናገኘው ይህንን ነው። ያንን ሸክም አስወግደን የእምነታችንን ራስና ፍጻሜ የሆነውን እንከን አልባ የሆነውን ኃጢአት አልባ የሆነውን በነገር ሁሉ ግን እኛን የሆነውን አምላካችንን እየተመለከትን እንሄድ ይለናል። ስለዚህ የመጀመሪያው ሸክም የሚቀበልን ምንም ሸክም ነው? መልሱልኝ። የሀጢያት ሸክም ነው። ምንዱ ደክማችሁ ምን አይነት ሸክም ነው አምላካችን የሚቀበለ? የኃጢአት ሸክም ነው። የኃጢአት ሸክም ነው። ከእኔ ጋር እንድትመላለሱ እፈልጋለሁ። ምን አይነት ሸክም ነው አምላካችን የሚቀበለ? የኃጢአት ሸክም አምላኬ በሩሲ አምላኬ ኃጢአቴ ያስወግድልኛል። ይህ ይሄ አምላካችን የነገረን ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ነው እኔ ይቀበልላችኋሉ፣ አስወግድላችኋል የሁላችንን በደል በእርሱ ላይ ያኖረ ይሄሳ ለምድር ውበትን ልምላሜን ያለበሰ አምላክ ቃሉን የሆነበት ምክንያቱም የኔና የናንተን በደን ተሸክሞ ሁለተኛው የከበደን ነገርና አምላካችን የሚያስወግድልን የሃይማኖተኝነቱን ይሸክ ምን ማለት እንደሆነ ነግራቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘለፋ ካህናት ላይ በማቴዎስ ወንጌል ምዕራፍ 23 ቁጥር ሁለት እስከ አራት ሲናገር እንዲህ ያለ በቱላቸዋል። ቁጥር ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁ ሁሉ አድርጉ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። ከባድና አስቸጋሪ ሸክም ተብትለው በሰው ትከሻ ይጭናሉና እነሱ ግን በጣታቸው ስንኳ ሊነኩት አይወዱም። የፋሜ ነገር በዛ ዘመን የነበሩት በሃይማኖት ሃይማኖት የምለው በሃይማኖት መኖርን አይደለም፣ በሃይማኖት ማስመሰልን ነው። በሃይማኖት ማስመሰል ማለት መንታ ህይወትን መኖር ማለት ነው። አንድ ለእግዚአብሔር፣ ሌላውን ህይወት ለሌላ በሰው በሰውፊ ጻድቅ ፊት ቅዱስ መምሰልን ነው። ሸጥም ነው ልንገራችሁ። ያ ምክንያቱም በውስጣችን የምንኖረው እንዲወት ስለምናውቀው ይከስናል። ልክ እንግዳ ኃጢአት ነው። አምላካችን የሚለን ምንድን ነው? የለም ነው የሚለው። በውስጥም በውጭም ያለው ህይወታችሁ አንድ ሊሆን ይገባል ነው የሚለን። ለዚህ ነው ፈሪሳውያንን ሲያናግራቸው እናንት ግብዞች ነው የሚላቸው። ማለት እናንት አስመሳዮች ነው የሚላቸው። बस ये समय ज़्यादा ये स्वाच्यन नगर की रेसर रहा आजत का है ये इस्वाच्यन शक्ति यम्मी ना निसान जी बस स्वाच्य लाय ले ला चाहता यम्मी निसान मोहने लग गया ये ज़्यादा इंडियन नगर नहीं है ये इस्वाच्यन शक्ति ये इस्वाच्यन चिंता इस्वाच्यन रोरो रो। የምንሰማ የምናለምጅና እግዚአብሔር በዚህ ዘመን የሚናገረውን የእውነት ቃል የምንናገር እንድንሆነው እግዚአብሔር ይመስገን። ለዛ ዋጋ ልንከፍል ያስፈልጋል። ለዛ ህይወታችንን ልንሰጥ ያስፈልጋል። ለዛ መራብ የሚያስፈልገውን ከሆነ፣ ስደት የሚያስፈልገውን ከሆነ፣ ስለት የሚያስፈልገውን ከሆነ፣ ለዚያ ያለን ጓዝ ያስፈልጋል። እግዚአብሔር ይርዳን። አምላካቸው አውሎስ ያንን ያደረገው ጳውሎስ በሕይወቱ ዘመን ሁሉ ብዙ ችግር የደረሰበት ነው። ብዙ ጭንቀት ደርሶበታል። ምክንያቱም አምላኩ ለምን እንደጠራው ያስተዋለ ስለነበረ እግዚአብሔር ለምን እንደጠራው ያስተዋለ ነበረ እና በሕይወቱ ዘመን የሚያደርገው ነገር ቢኖር ምን ነበረ? በሰዎች ህይወት ላይ አይዛሉም ይሆኑ አይሁንም ይሆኑ ህዝብም አይዛሉም። በነርሱ ጫንቃ ላይ ያለውን ጭንቀት ማክለል ነበር የሚፈልግ በመጥመስ በማሽጠት በማየት አፋዊ በሆነ ድርጊት ብቻ ከእግዚአብሔር መንግስት አምሰርስገው ሊያወጧቸው የሚፈልጉትን የለም ነበር የሚዋጭ። የመጀመሪያው ሲኖዶስ የመጀመሪያው ጉባኤ ሲካሄድ እግዚአብሔር መንፈስ ቅዱስ ያደረገውም ነገር ቢኖር ይሄን የሐዋርያት ስራ ምዕራፍ አስራ አምስት ቁጥር ሀያ አራት እስከ ሀያ ዘጠኝ ስትመለከቱ የሲኖዶሱ ዋና ሊቀመንበር የነበረው ቅዱስ ያይቆብ የነገረን ይህንን ነው። ያላዘዝናቸው ሰዎች ከኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባችኋል ብለው ልባችሁን እያወቁ በቃል እንዳናወጥቋችሁ ሰማናል። አያችሁ፣ ከነዛ ሐዋርያት ያልተላኩ ሰዎች ነበሩ። ሄደው ሕግንና ክርስቶስን ማለት ሕግንና ወንጌልን ሙሴን ሙሴንና ክርስቶስን አንድ ላይ አድርጋችሁ ካልተቀበላችሁ እናንተ የጠፋችሁ ናቸው ይሏቸው ነበር። ሌላ ሸክም ይሰጧቸው ነበር። ስለዚህ ያ ሊቀመንበር የነበረው ያ ሰብሳቢ የነበረው ያይኮ ምን ለን ሰማን አለ እንዳናወቋችሁ፣ እንዳስጨነቋችሁ። ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን። እራሳቸውም ደግሞ በቃላችን ያን ይነግሯችሁ ዘንድ ይሁዳንና ሲላስ እንድከናለን ካለ በኋላ ለጣዖት ከተሰዋ ከደምም ከታነቀም ከዝሙት ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ እ ፈቅደናል ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ። ጤና ምን ይበላችሁ ይምስታችሁ ማለት ክርስትና ቀሊልነት ክርስትና በደስታ የምንኖርበት ነው፣ የምንጨነቅበት አይደለም፣ የምንታወቅበት አይደለም። ሦስተኛው አምላካችን የሚቀበልን ሸክም የኑሮ ሸክም ነው። የኑሮ ሸክም ነው። ብዙዎቻችን በብዙ የኑሮ ሸክም ውስጥ ነው ያለ። ብዙዎቻችን በብዙ ጭንቀት ውስጥ ነው ያለ ነው በምን አይነት መንገድ አለማችን ወዴት እንደምትሄድ፣ አለማችን ወዴት እንደምትቋስ ዛሬ ግራ ገብቶን እናያለን። ነገር ግን ጌታ የሚነግረን አሳርፋችኋለሁ፣ አሳርፋችኋለሁ። ከቅዱስ ጳውሎስ መልእክት ውስጥ ጳውሎስ የደረሰበትን መጉላላት የደረሰበትን ችግር ሲናገር ብዙ ተናግሯል። ምንድን ነው ያለው? በወንበዴዎች ፍርሃት፣ በውጭ ፍርሃት፣ በውስጥ ፍርሃት፣ በተለያዩ ቦታዎች ላይ ፍርሃት ነው የደረሰብኝ ይላል። ማለት ዛሬ እናንተ መካከል የሚሰማንን ዛሬ በኔና በእናንተ ህይወት ውስጥ ያለውን ጭንቀት እና ፍርሃት ቅዱስ ጳውሎስም ተጋርጦት ነበር፣ ተሰምቶት ነበር። ነገር ግን አምላኩ ጭንቀቱን የሚያቃልልለት የኑሮን ጭንቀት የሚያቃልልለት እንደሆነ ስላወቀ መራብን አውቃለሁ፣ መጠማትን አውቃለሁ ኑሮዬ ይበቃኛል ማለት ነው አውቃለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለው ብሎ ሲናገር እናገኛለን። እርሱን አድርግላቸዋለሁ። ሁለተኛ ቆሮንቶስ 11 ቁጥር በበትር ተመታሁ፣ አንድ ጊዜ በድንጋይ የተወገርሁ፣ መርከቤ ሶስት ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖር፣ ብዙ ጊዜ በመንገድ ሄድሁ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርኩኝ። ዛሬ አንዳንዶቻችን ፍርሃት ሲሰማን የምንለው ነገር አለ እግዚአብሔር ያዝልብን ይሆን እንደዚህ አይነት ስሜት ስለተሰማን እግዚአብሔር ጥሪ ነው ይሆን ምናልባት አንዳንዶቻችን በጭንቀት ችግር ውስጥ ልትሆኑ ትችላሉ ማለት እግዚአብሔር በእናንተ ራሱን እንደሚለቀንፍ እንዴት እምነት የላት እንደሚላደርገን ልናስብ ይቻላል ው ተመልከቱ ያት አምላክ ሐዋርያን የነበረበትን የፍራት አይነት ሲዘረዝረ አምላካችን ይህንን ፍርሃታችንን ይህንን ጭንቀታችንን ሊቀበለን፣ እናንት ደካሞች ወደ እኔ ኑ ይለናል። ስሙ ይክበር ይመስገን። ተመለሱት የሚለን እናንት ደካሞች ሸክማችሁ የከበደ እንዲህ እኒ እንዲ ያድርጉ ብሎ ሌላ ነገር አይደለም ይሰጠን። ሌላ ትዕዛዝ አይደለም ይሰጠን። የሚለንን ነገር አስተውሉ። እናንት ደካሞች ሸክማችሁ የከበደ ምን ምናምን ብሎ ሚለ ቅድም ተስማምተናል። ለእኔ ስጠይቃችሁ መልሱ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ። ወደ እኔ ኑ ሌላ ነገር አለ፣ ወደ እኔ ኑ። ይሄ አዲስ ጥሪ አደለም፣ ቀድሞ በነቢያቱ እግዚአብሔር ሲናገሩ የነበረ ቀኑን ሙሉ ወደ አልፈለጉኝ እጅ ዘረጋሁ ነው ሚለው ለምንኳቸው ነው ሚለው በትንቢተ ኢሳይያስ 55 ቁጥር 1 እስከ 3 ላይ እናንት የተጠማችሁ ወደ ውሃ ሁሉ፣ ወደ ውሃ ነው። ገንዘብም የሌላችሁና ግዙ ግዙ ኖ ያለ ገንዘብ ያለ ዋጋም የወይን ጠጅ እና ወተት ግዙ። ገንዘብም እንጀራ አይደለም፣ አይደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? የሚያሳዝነው ነገር ያለ ነፃነት ማለት ያለ ዋጋ በመምጣት ብቻ የምትገኝ ናት። ይወጥን በመስጠት ብቻ የምትገኝ ናት። ኃጢአትን ዋጋ ያስከፍላል። አንዳንዶቻችንን ትዳራችንን ያስከፍላል። አንዳንዶቻችንን ስራችንን ያስከፍልናል። አንዳንዶቻችንን እንቅፋችንን ያስከፍልናል። ኃጢአት ዋጋ ያስከፍላል። ስለዚህ በልዩ የሚለን ይህን ነው። ለምን ያለ ዋጋ እየጠሯችሁ ያለው እግዚአብሔር የሚለው ነው። ለምንድን ነው ለሚያጠፋችሁ ነገር ከንቱሎ ሆነ ነገር ለምንድ ነው ዋጋ ምትከፍሎ? በኢሳይያስ ሀምሳ አምስት ቁጥር ስድስት እስከ ዘጠኝ እንዲህ ይለናል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛ ሀሳቡን ይተው ወደ እግዚአብሔር ይመለስ፣ እርሱም ይምረዋል ይቅርታውን ብዙ ነው እና ወደ አምላካችን ይመለስ። ሀሳቤ እንደ ሀሳባችሁ መንገዳችሁም እንደ መንገዴ አይደለም ና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሀሳቤ ከሀሳባችሁ ምን ያለ ነው ከፍ ያለ ነው ማለት እግዚአብሔር በሚገኙበት ጊዜ ጽ ያገ ጠይቃቸው ሁ መልስ ሮመርስ እንድትመልሱ ይፈልጋል እግዚአብሔር የሚገኝበት ጊዜ መቼ ነው? እግዚአብሔር የሚገኝበት እዚህ መቼ ነው? አሁን አሁን እግዚአብሔር በሚገኝበት ጊዜ ጥሩ ኋላ አይደለም። ይሄ ፕሮግራም ሲያል እግዚአብሔር የሚገኝበት ጊዜ አሁን። ጥሩ ቀርቦ ሳለ እንዴት እንደቀረበን ተረከብ። ማን ነው የእግዚአብሔር ቃል ለመናገር በዚህ ቦታ ቆሜ፣ ለመስማት ማን ነው ይበታል የእግዚአብሔር ምረት ባይዘን የእግዚአብሔር ምሕረት ባይደግፈን ይቅርታው ባይበዛን ማን ነው ለዚህ ይበቃ እግዚአብሔር ቅርበት በዚህ ይታወቃል እግዚአብሔር ሲረዳ እግዚአብሔር ሲጠብቀ እግዚአብሔር ሲታደለ እግዚአብሔር ቀርቦ ሳለ ጥሩት እግዚአብሔርን ፈልጉት ሆሴዕ ምዕራፍ ሁለት ቁጥር አስራ ስድስት ላይ እግዚአብሔር ወደ እርሱ እንድንመጣ ምን ያህል እንደሚያባብለን ሆሴዕ ከራሱ ሕይወት ጋር በማያያዝ ከእርሱ ባለቤት ጋር በማያያዝ ይነግረናል ስለዚህ እነሆ አባብላታለሁ፣ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ። አባብላት አለው እግዚአብሔር። ምን ነው የሚያደርገው ጊዜ አሁን እያባበለን ነው። ብታምኑም ባታምኑ ሰባኪውንም፣ ዘማሪውንም፣ ካህኑንም፣ ምንመኑንም ሁላችንንም እግዚአብሔር በዚህ ቦታ ያስቀመጠን ዓላማው አንድ ነው፣ ወደ እርሱ እንድንመጣ። አባብላት አለው። ወደ ምድረ በዳም አመጣታለሁ ለልቧም እናገራለሁ። ከዚያም የወይኑን ቦታዋን የተስፋ በርም እንዲሆንላት የአኮርን ሸለቆ እሰጣታለሁ። በዚያም ከግብፅ ምድር እንደወጣችበት ቀን እንደ ህፃንነት ባወራት ትዘምራለች። በዚያ ቀን በአሌ ብለሽ ትጠሪኛለሽ እንጂ ዳግመኛ በአሌ ብላታወቷን አትጠሪኝም ይላል እግዚአብሔር። ምን ይቺ ማለት እንደሆነ ልንገራችሁ። ወደ ሌላ ወንድ እኮ ይሄደች ናት ሌላ ቃወት ያመለገችናት ሌላ ምስርና ውስጥ የገባችውን ነው። እንደገና ሄዶ ምንም እንዳላደረገች አድርጎ ቆጥሮ አባብላታለሁ አለ፣ እጠራታለሁ አለ። የኔና የእናንተን ሕይወት እናንተና እግዚአብሔር፣ እኔና እግዚአብሔር እናውቀዋለን። ግን እግዚአብሔር ለእኛ የሚለን ይህን ነው። አባብላታለሁ አባብላታለሁ። ሰው ቢሰማው የእኛን ታሪክ ይሸከም ይሆናል። እግዚአብሔር ሰምቶታል፣ ሰምቶና አውቆታል። ግብርና ምስጋና ለስሙ ይሆን። የሚለን ጥሪውን ለመስማት ጆሮአችን የተከፈተ ነው። ጥሪውን ለመስማት ጆሮአችን የተከፈተ ነው። እየሰማ ነው ነው አሁ አምላኪ በጣም ለወደፊት ኑሮ የጥንቶቹ አባቶች ስለ ጸሎት ሲናገሩ የነገሩን ነገር የሚሆን ጸሎት የእግዚአብሔርን እጅ የምንጠመዝዝበት አይደለም። ጸሎት ስፍራታችንን፣ ጉድለታችንን ለእግዚአብሔር የምናቀርብበት ነው። ጉዳታችንንም፣ ህመማችንንም፣ ጭንቀታችንንም፣ ድካማችንንም፣ ገመናችንንም ለእግዚአብሔር የምናቀርብበት ነው። የተሰበረውን እኔነታችንን ይዘን ወደ እግዚአብሔር ስናቀርብለት የተሰበረውን ማንነታችንን ይዘን ወደ እግዚአብሔር ስናቀርብለት እሱ ይጸግነዋል። እግዚአብሔር ይክበር ይመስገን። እሱ ይሰራዋል፣ እሱ ያስውበዋል። አባብላታለሁ፣ ወደ እኔ ይጠራታለሁ። ስለዚህ አምላካችን ምናለን? እናንት ደክማ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እኔም እኔም አሳርፋችኋለሁ እኔም አሳርፋችኋለሁ። አሰው ወደ እኔ ነው። ስለዚህ እስካሁን እየተነጋገርን ያለነው ካለንበት ህይወት በቀራኔ ላይ ለእኔና ለእናንተ ረፍት ሊሆን ወደተሰጠነው ጌታ የምንጓዝ በትየ እስካሁን እየተነጋገርን ያለነው ጌታ እንዲሆን ለእኔና ለእናንተ እንዴ እንደሞኩላችሁ እንደመጣሁላችሁ እዩን። ስለዚህ ወደ እኔ ነው ያለ ወደ እሱ ጋር ስንመጣ መጀመሪያው የሚያደርገን የሚለን ነገር ቢኖር ሌላ ምንም ነገር አይለንም። የሚለን ሸክማችሁ ናቸው። ይህ ክርስትና ብቸኛ መልእክት። ሌላ ማንም ይህንን አይነግራችሁም። ጌታ የሚለን እደግፋችኋለሁ። ሌላ ምንም ነገር አይላችሁ። የሚላችሁ ነገር ቢኖር ሸክማችሁ ውስጥ አሳርፋቸዋል። ሳምራዊቷ ሴት ከነገመናዋ ከነሸክሟ ወደ ጉድጓዱ ዘንድ ሄደች። አገኛ ቀስ እያለ ሸክምሽን ስጪኝ አለ። በሃይማኖተኝነት በዘረኝነት በማንነት በታሪክ ተኮፈሰች ተቆፈሰ። ግን እሱ ቀስ እያለ እባክሽን ሸክምሽን ስጪኝ አለ። መጨረሻ ላይ ጉድዋን፣ ገበናዋን፣ ማንነቷን ሁሉ እንደሚያው ነገር ግን እንደዚያም ሆና እንደሚወዳት ሲነግራ ምን አለችው ይሄማ መሲህ ነው አለች። ዮሐንስ ወንጌል ምዕራፍ አራት ቁጥር ሀያ ስምንት ላይ ሴቲቱም እንስራዋን ትታውለ ተፈማገኝነች ለሰዎችም ያደረኩትን ሁሉ የነገረኝ ሰው ነው ና ይሁን። ሰው ጠልታ ሰው በሌለበት ቦታ ነበረ ምትሄደው። ሰው ጠልታ ውሃ ምትቀዳው በኩለ ጠላይ ነበረ። አሁን ግን ሰው ፍለጋ አይነች። ለምን ሰውነቷን እንደገና እንድታስብ ያደረገ ሰው የሆነ አምላክ ስለጎበኛት። እግዚአብሔር አምላካችን ይበል ይመስ ሸክማችሁ ስጥሩ ብናጥቅላችሁ አሳረፋች አሳረፋት እሷን ሉቃስ ወንጌል ምዕራፍ 7 ቁጥር 44 ላይ የተመለከቱ፣ ያቺ ሴት ሌላ ስም የላትም። ዋናው ቃትም ስሟ በዚያች ከተማ አንዲት ኃጢአተኛ ሴት ነበረች። ሌላ ምንም ስም የላትም። ስሟ ታሪኳ ነበር። ከእናንተ በፊት ስማችሁ የቀደማችሁ አላችሁ። አዲስ ስም የሚሰጣችሁ አምላክ ስላለ ግብርና ሰማችሁ ዓለም የማያውቃችሁ አላችሁ። ስማችሁን ሰው የማያውቅላችሁ አላችሁ። አይመጣችሁ አዲስ አዲስ ማንነት አዲስ ስም አዲስ ታሪክ የሚሰጣችሁ አምላክ አላችሁ። የዛሬው ክብር ይሄ ነው። ሰው የሆነ አምላክ የመጣው ለእኛ አዲስ ኪዳን ሊጽፍልን ነው። አዲስ ታሪክ ሊጽፍልን ነው። እና ይቺ ሴት ስሟን ማንም አያውቀው ግን አንድ ቀን ጳውሎስ ወደዚያ ከተማ እንደሚመጣ ሰማች። አንድ ቀን ታሪኳን በአዲስ የሚጽፍ አምላክ እንደሚመጣ ሰማችና መጣች። ንግግር የለም፣ ጫዋታም የለም፣ ምንም ነገር የለም። መጣችና አምላኳ እግር ስር ተደፋች። ይኸው ሸክሜን አለች። የሰማች ሚን ኦርቶዶክሳውያን ይኸው ሸክሜን፣ ይኸው ታሪኬን፣ ይኸው ጉዴ። የዚያች ሴትም ታሪክ ሁሉም ያውቀው ነበር። የዚያችን ሴት ማንነት ሁሉም ያውቀው ነበር። ይኸው ታሪክ ያች ይኸው ገበና ያች ተደፋችና፣ በእንባዋ እግሩን ታርሰው ጀመር፣ በፀጉሯም ታብሰው ጀመር እና ይህቺ ሴት ምንም ንግግር የላትም፣ ምንም ነገር የላትም። ነገር ግን አምላኳ ስለገለጠላት ገበናዋን ታሪኳን፣ ቤዛ ወደ እሱ ነው። ግን የሚገርማችሁ ነገር ወደ ጌታ ዘንድ ስትመጣ ጌታ በአንድ ፈሪሳዊ ቤት ውስጥ ነው፣ በአንድ ሰው ቤት ውስጥ ነው። ያ ፈሪሳዊ ያ ሰው ራሱን መለክ ጀመር። ምናልባት ዛሬ አንድ ሰው አይቷችሁ ደግሞ ከመቼ ወዲህ ነው እሷ ቤተ ክርስቲያን የመጣችሁ ቢሏችሁ ይችላል። ምናልባት አንድ ሰው አይቷችሁ ፍቅርት ሊልም ይችላል። ምናልባት አንዳንዶቻችሁ ለመጀመሪያ ጊዜ የሆናል፣ እንደዚህ አይነት ቦታ ላይ መጣችሁ፣ ሰዎች በሌላ መንገድ ሊያያችሁ ይችላል። ግን እናንተን በፈገግታ የሚያይ አባት አናቸው። እናንተን በክብር በናፍቆት የሚያያቸው አምናካለ እና ያ ስሞን ምን አለ ይህች ሴት ማን እንደሆነች ቢያውቅ ኖረዋል ማን ነው እንደዛ ሚለው ጌታ ይህች ሴት ማን እንደሆነች ቢያውቅ ኖሮ ይህች ሴት ማን እንደሆነች ቢያውቅ ኖሮ እንዲህ ባላደረገ ነው አላወቃትም ይህን የሚለው በልቡ አምላካችን ደግሞ ስለ ሰው ማንነት ማንም እንዲነግረው አያስፈልገው ልብና ኩላሊትን የሚመርምር አምላክ ስለሆነ ሁሉን ያውቃል። ከዛ በኋላ ምን አለው? የሉቃስ ምዕራፍ ሰባት ቁጥር አርባ አራት ላይ ስምዖን አለው፣ ይችን ሴት ወደ ቤትህ ገባሁ ውሃ ጀምራ እግሬን ራሴን ዘይት አልቀባኸኝም እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰሬውናል ጥቂት ግን የሚሰረይለት ጥቂት ይወዳል። እሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩ በልባቸው ኃጢአትን እንኳን የሚያስተሰርይ ይህ ማን ነው ይሉ ጀመር። ገመናዋን ምግሯን ጭንቀቷን፣ አምጥታ ስትጥልለት፣ ከዛ ጊዜ ጀምሮ ስለ ሷ ታሪክና ስለ ሷ ማንነት የሚናገር ማን ሆነላት? አምላኳ ሆንላት። ከዛ በኋላ የስሟ ጠባቂ የሆነላት ማን ነው? ኢየሱስ ክርስቶስ ነው የሆነላት። ከዛ በኋላ የሷን ሸክም አስወገደላት። የተወደዳችሁ ይመናል፣ ብዙ ሰዎችን እንደዚህ አሳርፏል። ቤት መኖር አጥቶ በየተራራው ሲኖር የነበረውን የጌርጌ ሰሆኑን ሰው ልቡ ተመልሶ ልብስ ለብሶ እንዲቀመጥ እንዲያርባሉ ቦታ የኢያኢሮስን ልጅ ከሕመም እንዲፈውስ ሲጠራ በሞት ያለችው እንኳን ከሞት አስነስቷታል። አስራ ሁለት ዓመት እንደሚፈዛት የነበረችውን ገንዘቧን ሁሉ ለመድኃኒት ገንዘቧን ሁሉ ለሆስፒታል ቢል የከፈለችውን በልብሱ ዘርፍ መንካት ፈውስ እኔ እኔና እናተ ይዘነው የመጣነውን ኮሽ፣ እኔና እናንተ ይዘነው የመጣነውን ቁልፍ፣ እኔና እናን ይዘነው የመጣነውን ስራት፣ እኔና እና ይዘነው የመጣነውን ችግር ሁሉ ከናያችን ላይ ሊያስወግድልንና ሸክማችንን ሊያካልልልን አምላካችን ፈጣጉነ። እዛ በኋላ ሁለተኛው ካ ስንመጣ ጊዜ ስለሌለ ባጭርተናገቀ ቀንበሬን በላያችሁ ከሸክም ነ ከእኔም ተማሩ፣ እኔም የዋህ በልቤም ትሑት ነኝና፣ ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክም ቀሊል ነው። የሚገርማችሁ ነገር የሚለው ይህን ነው። የእናንተን ሸክም ስታስወግዱ የኔ ሸክም እሰጣችኋለሁ፣ የኔ ቀንበር እሰጣችኋለሁ። ቀንበር ስላ አምላካችን ማሰብ ስጊዜ ቀንበር ሀገራችን ቀንበር ላይ ስንት መሪ ያስፈልጋል? ስንት መሪ ያስፈልጋል? ሁለት መሪ ያስፈልጋል። ጋር አብሮ ኢየሱስ ክርስቶስ ሲገለጽ ወንድ ልጅም ትወልዳለች። ስሙ ማን ይባላል? ትርጓሜውስ እግዚአብሔር ከእኛ ጋር። አሁን ከዚህ በኋላ ያንን የዓለም ቀንበር፣ ያንን የሃይማኖት ዕድነት ቀንበር፣ ያንን የሀጢያት ቀንበር፣ ያንን የኑሮ ሸክም ቀንበር ስንጥል አምላካችን የሚያሸክመን ቀንበር ብቻችንን የምንሸክመዋለ ከእኛ ጋር አብሮ የሚሸክምልን አምላክ አለን። ከእኛ ጋር አብሮ የሚጓዝ አምላክ አለን።

እንያዝ ከእርሱ ጋር አብረን እንጓዝ ከእሱ ጋር አብረን እንራመን እሱ የሚሰጠንን ጸጋ እንያዝ፣ እሱ የሚሰጠንን ሰላም እንያዝ፣ ከእሱ ጋር ለዘላለም እንኖር። አምላካችን ያለን ይሄን ነው፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ሌላው ቀርቶ በጣም ደስ እያለኝ ያለው በዚህ ሰሞን በሄይቲ በተከናወነው ነገር ሁላችንም ምን ያለባችን እንደ ታመመ ታውቃላችሁ። ነገር ግን የዚያች ሀገር ሰቆቃ የተጀመረው ዛሬ አይደለም። ህፃናት በባርነት እየተሸጉ፣ በሀያ አንደኛው ክፍለ ዘመን ህፃናት በባርነት የሚሸጉባት አለ። አንዳንድ ፖለቲከኞች ሳይቀሩ የሚያስገርም ነው። ነግራቸው፣ አንዳንድ ፖለቲከኞች ሳይቀሩ፣ የቀድሞ ፕሬዚደንት ቢል ክሊንተን ሳይቀሩ ምናልባት ከዚህ መከራ መልካም ነገር ሳይገኝ አይቀርም ነው ያለ። ከዚህ መከራ ከዚህ ጭንቀት